Agarinya report. የእንግሊዝኛ ቋንቋ ትምህርት በአጸደ ህጻናት እንደገና ሊጀምር ነው። ከ2015 ዓ ም ጀምሮ በተተገበረው አዲሱ የትምህርት ፖሊሲ ተከልክሎ የነበረው የእንግሊዝኛ ቋንቋ ትምህርት በአጸደ ህጻናት እንደገና ሊጀምር ነው ተብሏል። ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የቅድመ አንደኛ ደረጃ ተማሪዎች ከ2017 ዓ ም ጀምሮ እንግሊዝኛ ቋንቋ እንዲማሩ እንደሚደረግ ተናግረዋል። ከ2015 ዓ ም ጀምሮ በትግበራ ላይ የሚገኘው አዲሱ ስርዓተ ትምህርት የቅድመ አንደኛ ደረጃ እና ህጻናት ተማሪዎች በአፍ መፍቻ ቋንቋቸው ብቻ እንዲማሩ ያስገ ድድ ነበር። ብዙ ተቃውሞ ሲያስተናግድ ከቆየ በኋላ የእንግሊዝኛ ቋንቋ ትምህርት ከመጪው ዓመት 2017 የትምህርት ዘመን ጀምሮ በመንግስትና በሌሎችም የግል ትምህርት ቤቶች ለቅድመ አንደኛ ደረጃ ትምህርት ተማሪዎች እንዲሰጥ ትምህርት ሚኒስቴር ውሳኔ ላይ እንደደረሰ ፕሮፌሰር ብርሃኑ ነጋ በአዲስ አበባ የትምህርት ጉባኤ ላይ በተካሄደው ምክክር ላይ ተናግረዋል። የአስገድዶ መድፈርን የተመለከተው የወንጀል ህግ እንዲሻሻል ኢሰመጉ ጠየቀም። ጉባኤው በተለያዩ የአገሪቱ ክፍሎች በሴቶችና ህጻናት ላይ የተፈጸሙ ያሉ ጥቃቶች ከጊዜ ወደ ጊዜ የጨመረው ወንጀል ፈጻሚዎች አስተማሪና ተመጣጣኝ ቅጣት ባለመቀጣታቸውና ወንጀል ሰርቶ ያለመያዝ ልምድ በመበራከቱ ነው ብሏል። የቅጣት ዓላማ በወንጀለኞች ላይ ተመጣጣኝ የሆኑ ውሳኔዎችን በመወሰን ጥፋተኛው ብቻ ሳይሆን ሌሎች ተመሳሳይ ወንጀሎች እንዳይፈጸሙ ህብረተሰቡን ማስተማር ይገባል ብሏል። ጉባኤውም በኢትዮጵያ በከፍተኛ ሁኔታ እየተስፋፋ የመጣው የተገደዶ መድፈር ተግባር ጾታዊ ጥቃትን አስመልክቶ ያሉ ህጎች ዓላማቸውንና ግባቸውን እያሳኩ ነው ለማለት የሚያስደፍር አይደለምም ሲል ገልጾታል። የኢትዮጵያ የወንጀለኛ መቅጫ ህግ አንቀት 620 እስከ 628 ያለው ክፍል ማንኛውም ሰው የኃይል ድርጊት በመጠቀም ወይም በብርቱ ዛቻ አንድን ሴት አስገድዶ ጥቃት የፈጸመ እንደሆነ በወንጀል እንደሚቀጣ ይደነግጋል። በዚህም የፌዴራል መንግስት ከወንጀል ህጉ ዓላማና ግብ አንጻር የሴቶችና ህጻናትን አስገድዶ መድፈር እና ጥቃት የሚመለከተው ክፍል ላይ ተገቢውን ጥናት በማድረግ ህጉ ለሚፈጸ የተፈጸሙት ወንጀሎች ተመጣጣኝና አስተማሪ በሆነ መልኩ እንዲሻሻል ጥረት እንዲደረግ ኢሰመጉ ጥሪ አቅርቧል። ኢሰመጉ በተጨማሪም የሚመለከታቸው የፌዴራልና የክልል የፍትህ አካላት በተለይም ፖሊሶች ሴቶችና ህጻናት ላይ ጥቃት የሚፈጽሙ አካላትን ትኩረት በመስጠትና ተገቢውን ክትትል በማድረግ ለፍትህ እንዲያቀርቡም ጥሪ አቅርቧል። የኢትዮጵያ አየር መንገድን ደህንነት አደጋ ላይ ለመጣል ተንቀሳቅሰዋል በተባሉ ስድስት ግለሰቦች ላይ የምርመራ ማጣሪያ የ14 ቀን ፈቃድ ተፈቀደ። የኢትዮጵያ አየር መንገድን ደህንነት አደጋ ላይ ለመጣል ተንቀሳቅሷል በተባሉ ስድስት ግለሰቦች ላይ የምርመራ ማጣሪያ 14 ቀን ተፈቀደም። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጊዜ ቀጠሮ ችሎት በዮሐንስ ዳንኤል ወይም ደግሞ ጆን ዳንኤል ጊዜ ቀጠሮ መዝገብ የተካተቱ ስድስት ግለሰቦች ላይ የፌዴራል መርማሪ ፖሊስ ያቀረበውን የጥርጣሬ መነሻና በተጠርጣሪ ጠበቆች በኩል የተነሱ የመከራከሪያ ነጥቦችን መርምሮ ነው። ተጨማሪ ምርመራ ማጣሪያ ጊዜ ለፖሊስ መስጠት አስፈላጊ መሆኑን በማመን የ14 የምርመራ ማጣሪያ ጊዜ ቀጠሮ ለፖሊስ የፈቀደው በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደርሰን፣ ኤሊያስ ድሪባ፣ የዲዲያ ነጻነትና ሌኒ ክንፈ በተባሉ ግለሰቦች ላይ ነው። የምርመራ ማጣሪያ ጊዜ ቀጠሮ የተፈቀደው የፌዴራል መርማሪ ፖሊስ ተጠርጣሪዎቹ ነሐሴ 16 ቀን 2016 ዓ.ም ከአዲስ አበባ ወደ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የኢትዮጵያ አየር መንገድ የሲቪል አቪዬሽን ሕግና አሰራርን በመጣስ የአየር መንገዱን ደህንነት አደጋ ላይ ለመጣል የደህንነት ባለሙያዎችን በተንቀሳቃሽ ምስል በመቅረጽ አየር መንገዱ ላይ ጥቃት ለማደረስ ሲንቀሳቀሱ እንደነበር ጠቅሶ የጥርጣሬ መነሻውን ለጊዜ ቀጠሮ ችሎቱ ማቅረቡ ይታወሳል። ይህን ተከትሎ በተጠርጣሪ ጠበቆች በኩል ደንበኞቻቸው በዕለቱ ለጉዞ ወደ መቀሌ ለመሄድ በተዘጋጁበት ወቅት በረራው በመዘግየቱ ተበሳጭተው የተፈጠረ አለመግባባት እንጂ የሽብር ተልእኮ ይዘው አይደለም የሚልና ፖሊስ ያቀረበው የጥርጣሬ መነሻ የሽብር ተግባሩን የማያሟላና የፍትህ ፖሊሲንና የወንጀል መርህን ያልተከተለ ነው የሚል መከራከሪያ ነጥብ አቅርበው ነበር። የግራ ቀኙን ክርክር የመረመረው ጊዜ ቀጠሮ ችሎቱ ጅምር የፖሊስ ምርመራ መዝገብን በማስቀ ማቅረብናም በመመልከት እንደዚሁም ተጠርጣሪዎቹ ቅዳሜ ዕለት በመጀመሪያው ደረጃ አራዳ ምድብ በተመሳሳይ ቀርበው የአሽብር ዋስ ለመፈቀዱ የሚገልጽ ማረጋገጫ በጠበቆች በኩል እንዲቀርብ በማለት ማረጋገጫውን ተመልክቶ ተጠርጣሪዎቹ በአዲስ አበባ ፖሊስ ሁከትና ብጥብጥ ማስነሳት መዝገብ መቅረባቸው እንጂ በሽብር ወንጀል በፌዴራል በኩል ያልቀረቡ መሆኑን አረጋግጧል። በዚህም ፍርድ ቤቱ በተጠርጣሪዎች ላይ ለተጀመረው ምርመራ ማጣሪያ ጊዜ መስጠት እንደሚያስፈልግ በማመን የተጠርጣሪዎችን የዋስትና ጥያቄ ለጊዜው በማለፍ ለፖሊስ የ14 ቀን የምርመራ ወራ ማጣሪያ ጊዜ ፈቅዷል። ወርቅ አምራች ኩባንያዎች ከወርቅ ሽያጭ የሚያገኙትን የውጭ ምንዛሬ ለሶስት ወራት እንዲጠቀሙ የኢትዮጵያ ብሔራዊ ባንክ ፈቀደም። የኢትዮጵያ ብሔራዊ ባንክ የወርቅ ግብይት ዋጋን አስመልክቶ የተሻሻለ አሰራር መመሪያ አውጥቷል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ግብይት ላይ ያደረገው ማሻሻያ ለወርቅ አቅራቢዎቹ ዘላቂ ማበረታቻ እንደሚፈጥር በመታመኑና የወርቅ አቅርቦትን በዘላቂነት ማሻሻል አስፈላጊ ሆኖ በመገኘቱ የተሻሻለ መመሪያ ለማውጣት ማስፈለጉን አስረድቷል። ከባህላዊ የወርቅ ምርት ዘርፍ አገሪቱ ማግኘት የሚገባትን የውጭ ምንዛሬ በዘላቂነት እንዲገኝ ለማስቻል እና እንደዚሁም አቅራቢዎቹን ሊያበረታታ የሚችል አሰራር መተግበር አስፈላጊ ሆኖ ተገኝቷልም ብሏል። በመግለጫውም የወርቅ ዋጋን አስመልክቶ ከሐምሌ 24 ቀን 2016 ዓ.ም ጀምሮ በስራ ላይ በዋለው አሰራር መሰረት የወርቅ መግዣ ዋጋ በኢትዮጵያ ብሔራዊ ባንክ ድረገጽ ላይ በየለቱ በሚገለጸ የውጭ ምንዛሬ መሸጫ ተመን ላይ ተመስርቶ የሚወሰን ይሆናል። ወርቅ አቅራቢ ማህበራትን ወይም ግለሰብ ነጋዴዎችን ለማበረታታት ታስቦ የኢትዮጵያ ብሔራዊ ባንክ ባስቀመጠው አሰራር መሰረት አቅራቢዎች ላቀረቡት ወርቅ 95 በመቶ በቅድሚያ ክፍያ መውሰድ እና አምስት በመቶ የዋጋ መጠበቂያ በማድረግ ወርቁን ለግዥ ማዕከላት ካስረከቡበት ቀን ጀምሮ በሰላሳ ተከታታይ ቀናት ከተመዘገበው ዋጋ መርጠው በሚያቀርቡት መሰረት ክፍያ ያገኛሉ ሲል ባንኩ ባወጣው መግለጫ አስረድቷል። ሰላሳኛው ቀን የበዓላት ወይም የሳምንት የረፍት ቀን ከሆነ እስከሚቀጥለው የስራ ቀን ድረስ ዋጋ መምረጥ የሚችሉ ሆኖ ከሰላሳ ቀናት በኋላ ደንበኛው ካልቀረበ በሰላሳ አንደኛው ቀን በሚውለው የወርቅ ዋጋ ባንኩ ይገዛልም ተብሏል። ትላልቅ አምራቾች ወይም ኩባንያዎች ከወርቅ ሽያጭ ከሚያገኙት ገቢ 50 በመቶ በውጭ ምንዛሬ ለራሳቸው መጠቀ መጠቀሚያ እንደዚሁም ቀሪውን 50 በመቶ በዕለታዊ የውጭ ምንዛሬ ተመን እየታሰበ ክፍያ ያገኛሉ ሲል በባንኩ ዋና ገዢ ሞስ መላለም ምህረቱ ተፈርሞ የወጣው መመሪያ ያስረዳል። የኬንያ አየር መንገድ የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ጥረት ሳቢያ በአገሪቱ ውስጥ ከመንገደኞች ትኬት ሽያጭ የሰበሰብኩትን 15 ሚሊዮን ዶላር ገቢ ይዞብኛል ማለቱን ቢዝነስ ደይል ዘገበም። አየር መንገዱ ኢትዮጵያ የገንዘብ ምንዛሬ ለውጥ ማድረጓን ተከትሎ የተያዘብኝ ገንዘብ ዋጋው እያሽቆለቆለ ነው ማለቱንም ዘገባ አመልክቷል። የሁለቱ አገራት መንግስታት የአየር መንገዱ ገንዘብ ሊለቀቅ በሚችልበት ሁኔታ ዙሪያም እየተነጋገሩ ነው ተብሏል። የኢትዮጵያ አየር መንገድም ኤርትራን ጨምሮ ሌሎች የአፍሪካ ሀገራት ከፍተኛ መጠን ያለው ገንዘብ እንደያዙበት እየገለጸ መሆኑ ይታወሳል። ሀገርኛ ሪፖርት